Hakimon it ማንን ጠየቅልን? ዛሬ አሉላ ተከታታይ ዝግጅት ነው። ልክ ነው። ተከታታይ ዝግጅት ነው። ስትሮክ በመባል በሚታወቀው አደገኛ እና ድንገተኛ የህመም ሁኔታ በተከታታይ የቀረበው ይህ የባለሙያ ማብራሪያ ከህመሙ ምልክቶች ከህመሙ ጠባይ ጀምረን በተከታታይ ስናቀርብ ነበረ። ዶክተር ዳንኤል ተስፋዬ ናቸው እንግዳችን። ዶክተር ዳንኤል ተስፋዬ የህብለ ሰረሰር የነርቭና የአንጎል ህክምና አማካሪ ሐኪም ናቸው። ታዲያ ዛሬ ህመሙ ከደረሰ በኋላ ሊደረጉ በሚችሉ አማራጮች እና እንዲሁም ደግሞ በተከታታይ በሚሰጥ ደጋፊ ህክምና የሚባለው ህመሙ ከደረሰ በኋላ ምን ይደረጋልን። ባለፈው ሳምንት ጀመር አድርገን ነበር። ከእሱ ነው የሚቀጥሉት። እንግዲህ ስትሮክ ከደረሰ በኋላ ከመጀመሪያው ህክምናው እና ከመድኃኒቱ አኳያ የፊዚካል ቴራፒ፣ ኦኩፔሽናል ቴራፒ፣ ስፒች ቴራፒ የምንላቸው ማለት እንግዲህ አማርኛውን እዚህ ላይ ያሉት እነዚህን ህክምናዎች የፊዚዮቴራፒ የተለያዩ አይነት ህክምናዎች ስትሮኩ ከደረሰበት ሰዓት ጀምሮ ነው እዚህ ሀገር የምንጀምረው። አሜሪካን ሀገር ስትሮክ ሴንተር ውስጥ የምንሰራ ሰዎች እነዚህ ነገሮች በአስቸኳይ መጀመር አለባቸው፣ መለመድ አለባቸው። ዋነኛው የተጎዳውን አካል መልሶ የማቋቋምና የመመለስ ነገር ነው። ለዚህ ደግሞ ቴራፒዎች እጅግ በጣም ወሳኝ ናቸው። እንደሰማሁት ቅርቡ በቅርቡ ኢትዮጵያ ውስጥ የፊዚካል ቴራፒ ትምህርት ቤት ተከፍተዋል። ጥሩ ፊዚካል ቴራፒስቶችም እንዳለ ሰምቻለሁ። በቅርብ ከአሜሪካንም ሀገር ሄደ አንድ ወጣት ሐኪም በጥሩ ሁኔታ በመስራት ላይ እንዳለ ሰምቻለሁ። ግን ያ አንድ ሐኪም አይደለም ለውጥ የሚፈጥረው፣ እንደነገርኩ ሲስተሙ ነው። አጠቃላይ ስርዓቱ በዛ መልክ አገልግሎት መስጠት ብቃት ሲኖረው ነው ብቃት ሲኖረው ነው። እና ይሄ ቴራፒው እጅግ በጣም ወሳኝ ነው። ከስትሮክ በኋላ ያለው ሪሃብሊቴሽን ነው። ይሄ ደግሞ እንግዲህ አንድ ሰው ስትሮክ ሲይዘው አካሉ ብቻ አይደለም የሚጎዳው፣ በከፍተኛ ሁኔታ ስነ ልቦናና መንፈሱም ይጎዳል። ድሮ መረጥ የሚችል ሰው ሁሉን ነገር ማድረግ የሚችል በቅስበታዊ ሁኔታ መናገር፣ መሄድ፣ ማየት ችግሩም ግማሽ ጎኑን አለማንቀሳቀስ አይችል፣ ምን ያህል ከፍተኛ ጉዳት ስነ ልቦናዊ ጉዳት ሰውየው ላይ ቤተሰቡ ላይ የሚፈጥረው ስትሬስ፣ አገር ላይ የሚፈጥረው ጫና ይሄ ነው የሚባል አይደለም። እነዚህን ነገሮች ደግሞ ለመከላከል በጣም ብዙ ወጪ የሚጠይቅ በጣም ብዙ ግንዛቤ የሚጠይቅ ብዙ መሰራት ያለበት ሁኔታ ነው። በቅርብ እንደምናያና እንደምንሰማው በሀገራችን ስትሮክ እየጨመረ ነው የመጣው፣ ክስተቱ እየበዛ ነው። ከአኗኗር ዘይቤ መለዋወጥ ጋር ሊሆን ይችላል በምክንያትነት ምክንያቱም በአሁኑ ጊዜ በደም ብዛት፣ በስኳር በሽታ፣ በኮሌስትሮል በሽታ የሚጠቃው የህብረተሰብ ክፍል በጣም እየጨመረ ያለ ነው እና አሳሳቢ ደረጃ ላይ ስለደረሰ ይሄ እንደ ድሮ እነዚህ በሽታዎች የዛሬ ሰላሳ ዓመት በሰፊው ባይታዩም አሁን እንደ ልብ የሚታዩ በሽታዎች በመሆናቸው እዚህ ላይ ከፍተኛ ትኩረት ያስፈልጋል። ዶክተር ዳንኤል በመጨረሻው ያነሱት ከድንገተኛ ህክምና እርዳታ ዘለቄታ ወዳለው የህክምና እርዳታ የሚወሰዱትን እርምጃዎች አሉ። በመጨረሻው ደግሞ የማገገም ህክምናን ብለው በረጅም ጊዜ ውስጥ አንድ ህመምተኛ ወዲያው የሚያሳስቡት ነገሮች ከተፈቱ በኋላ በተከታታይ የሚደረጉ የክትትል ህክምናዎችን ጠቅሰዋል። በተዛማጭ አነጋገር ለአድማጮች ቅርብ ለማድረግን ሞክረ ፊዚካል ቴራፒ ፊዚዮቴራፒ ብለዋል። የአካል የሰውነት የውስጥ የሰውነትን አሰራር የማነቃቃት አይነት ህክምና መንፈስ የሚያጠጉ መንፈስ የሚያጠነክሩ የህክምና አገልግሎቶች እንዲሁም በህመሙ ሳቢያ አንደበት ሲተሳሰር ያን የሚያፍታታ መልሶ መናገር የሚያስችል ይመስለኛል ያነሷቸው። ሶስተኛው ደግሞ ኦኪፔሽናል ቴራፒ የምንለው በተለይ እጅን ተግባራዊ ለማድረግ የሚደረጉ እንቅስቃሴዎች አሉ ያ ሰውዬ ራሱን እንዲረዳ የሚደረጉ እንቅስቃሴዎች አሉ። እና እንግዲህ ይሄ በጣም እያደገ ያለ ሳይንስ ነው። በጣም ብዙ አዳዲስ ግኝቶች አሉ። በዚህ መልክ መድኃኒቶች አሉ፣ ከዚህ ጋር አብሮ የሚሰጡ። ይሄ የማገገሙ የሪሀብሊቴሽኑ ፕሮሰስ እጅግ በጣም ሰፊ ነው። አንዳንድ ዲቫይሶች ማነው፣ መሳሪያዎች፣ መገልገያዎች ያስፈልጋሉ። እንደ ምርኩዝ፣ ዊልቼር፣ ዎከር ምናምን የምንላቸው አይነት በርካታ መገልገያዎች አሉ። እነዚህ ነገሮችም ላይ አብሮ የሚሰራ ነው። ውጤቱ ደግሞ በጣም ዝግ ያለ ነው። ብዙ ጊዜ የእነዚህን ውጤቱን የምንደመግባው በሶስት ወር ነው። ጥናታዊ መለኪያዎች የሚያሳዩ በሶስት ወር ነው። ቅስበታዊ ከስትሮክ መሻሻል አለ አለ ብዙ ጊዜ ግን የምናየው መሻሻሎች የምንገምተው መለኪያዎቻችን ከሶስት ወር በኋላ ነው። ከስትሮክ በኋላ ቀስ እያለ ነው ሕክምናው ከሰራ በቶሎ ከተደረሰበት የሚመጣ ውጤት ቀስ እያለ ነው ነው የሚሉን ሳንክ በአጠቃላይ ሙሉ ለሙሉ ወደ ቀድሞ ሁኔታ ይመለሳል ማለት አይቻልም። ብዙ ጊዜ ስትሮክ ትንሽም ብትሆን ደፍስት ጉዳት ጉዳት ትታ ማያልፍ አይቀርም። አዎ፣ እና ሙሉ ለሙሉ አይመለስም። ግን አንዳንድ ጊዜ በጣም በሚገርም ሁኔታ ስራን እንደገና የመመለስ አይነት አስማሚያዎች ይኖራሉ። ዶክተር ዳኒ ቀደም ብለው የጠቀሷቸው አጋዥ ባለሙያዎች ጭምር የሚጠይቁ ናቸው። በሐኪምና በቁሳቁሱ ወይም ህክምና ቴክኖሎጂ መኖር ብቻ ሳይሆን እነኚህ በማገገም ዘርፉ የገለጿቸው በየዘርፉ የሰለጠነ ባለሙያ የሚጠይቁ ናቸው። ቅድም ያነሷቸው የፊዚካል ቴራፒስት ኦኩፔሽናል ቴራፒስት፣ ቋንቋን መልሰው አንደበትን ለመፍታት የሚረዳውን ህክምና የሚያግዙ ባለሙያዎች አሉ። እነኚህ በሌሉበት እንደ ኢትዮጵያ ባሉ ሁኔታዎች በቀጥታ በባለሙያ አይን የሚታይም ባይሆን የቤተሰብ አቅም የቤተሰብ እገዛ ትልቅ ነው እና ህክምናው በተሟላበት እንኳን የቤተሰብ አባላት እገዛ ለውጤቱ ወሳኝነት አለው በሚባልበት፣ ምን አይነት ጠቋሚ ሀሳቦችን ያነሳሉ? ለተቀማጭ ሰማይ ቅርቡ ነው እንደሚባለው እዚህ ሆኖ እንዲደረግ ማለት ቀላል ነው። እንደ እኔ ግን ግምት ኢትዮጵያ ውስጥ ያለው አሴት ወይም ሀብት ቤተሰብ ነው። ብዙ ሰው ያለው ቤተሰብ ስለሆነ ቤተሰብን የማስተማሪያ ዘዴዎች ቢነደፍ ያ ጥቅም አለው ብዬ ነው የማምነው። ሪሃብሊቴሽን አቅም ላይ ፈቅድ ይችላል። ሪሃብሊቴሽን ሆስፒታል ውስጥ ሰው ማኖር ይጀመርም ያ ለስትሮክ ለሚጠቃው ሰው በቂ ሪሃብ የሚሰጡ ትሬንድ የሆኑ ሰዎች የሉንም። ያ ያ ስለ ቤተሰብ ግን ብዙ ነገሮች ማድረግ ስለሚችል የስትሮክ ትምህርት መስጠት ላይ ወደፊት ትኩረት ቢደረግ ለቤተሰቦች ያመጋገቡን ሁኔታ የኤክሰርሳይዙን ሁኔታ በመጠነኛም ቢሆን ኦኩፔሽናል እና ፊዚካል ቴራፒዎች፣ የስነ ልቦናዊ ምክሮች እና ትምህርቶች የሚሰጥበት ሁኔታ ነው ትንሽ አንዳንድ ነገሮችን ሊቀየር ይችላል ብዬ የማስበው እንዳልከው እጅግ በጣም ብዙ ገንዘብ የሚፈልግ ሁኔታ ስለሆነ አስቸጋሪ ነው። በነገራችን ላይ እኔም ባለሁበት ወደፊት በሚቋቋመው በሚቋቋመው ኢትዮጵያን ኢዳግ የሚባለው እዚህ የአሜሪካን ሀገር ያለን የሐኪሙ አሜሪካና አውሮፓ እንዲሁም ኢትዮጵያ ያሉ የሐኪሞች ስብስብ ማህበር አለ። ያ ዘመናዊ ሆስፒታል በሚሰራበት ጊዜ የተሟላ የስቶክ ሴንተር ይኖራል ብለን በእቅድ ውስጥ አለን። ግን ያ ለህዝብ በሙሉ ያዳርሳል ማለት ዘበት ነው። ቢያንስ ያን አቅርቦት መጠቀም መገልገል የሚችሉ ሰዎች መረዳት የሚችሉበትን ሁኔታ ለመፍጠር ነው እየሞከራቸው ያላችሁት። በዛ መልኩ ይደራጃል፣ ሊረዳ የሚችል ሁኔታ ሊፈጠር ይችላል የሚል ተስፋውን ነው እየገለጹ ያሉት። ልክ ነው። እና ያም እንግዲህ መማሪያ ሊሆን ይችላል። ወደፊትም በዚያ አካባቢ መስራት ያለብን ይመስለኛል። እኔም ያቅሜን ለመስራት ይሞክራል። በትምህርቱም ረገድ የምታበረክቱት አስተዋጽኦ ያንኑ ያህል ከፍ ያለ ግምት የሚሰጠው ነው እና በተመሳሳይ በሌላ የአድማጭ ጥያቄ መልሰን እንደምናገኘው ተስፋ አረጋለሁ። ዶክተር ዳንኤል ተስፋዬ የነርቭና የአንጎል አማካሪ ሐኪም ስትሮክ በተሰኘው ድንገተኛና አደገኛ ህመም ሁኔታ ከህመሙ ምንነት እስከ ሕክምና አማራጮቹ ድረስ በተከታታይ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። ጊዜ እርስጥ የለ ዛሬው አቶ አሉላ፣ እኔም እጅግ በጣም አመሰግናለሁ። በዚህ አጋጣሚ ጨው በመተው አንድ ሁለት ሰዎች የደም ግፊታቸው ቢቀንስ፣ ኤክሰርሳይዝ በማድረግ ስኳራቸው ቢወርድ፣ ኮሌስትሮል እና የደም ብዛት የስኳር መድኃኒታቸውን በተገቢ ሁኔታ ቢከታተሉ አንድ ሁለት ሰው እንኳን ለእኔ ይሄ ትልቅ ውጤት አለው ብዬ ነው የማምነው እና እጅግ በጣም አመሰግናለሁ ስለስለኝ አጋጣሚ